መዝሙር ሰማንያ ዮሴፍን እንደ መንጋ የምትመራ የእስራኤል ጠባቂ ሆይ አድምጥ፣ በኪሩቤል ላይ የምትቀመጥ ተገለጥ። በኤፍሬምና በቢንያም በምናሴም ኃይልህን አንሣ፣ እኛንም ለማዳና አቤቱ፣ መልሰን ፊትህንም አብራ፣ እኛም እንድናለን። የሠራዊት አምላክ አቤቱ፣ በባሪያህ ጸሎት ላይ እስከ መቼ ትቈጣለህ? የእንባ እንጀራን ትመግበናለህ፣ እምባም በስፍር ታጠጣናለህ። ለጎረቤቶቻችን ክርክር አደረከን፣ ጠላቶቻችን በላያችን ተሳለቁብን። የሠራዊት አምላክ አቤቱ መልሰን፣ ፊትህንም አብራ፣ እኛም እንድናለን። ከግብፅ የወይን ግንድ አመጣ፣ አሕዛብንም አባረርህ፣ እርሷንም ተከልህ። በፊቷም ስፍራን አዘጋጀ፣ ስሮቿንም ተከልህ፣ ምድርንም ሞላች። ጥላዋ ተራሮችን ከደነ፣ ጫፎቿም እንደ እግዚአብሔር ዝግባ ሆኑ። ቅርንጫፎቿንም እስከ ባሕር ቡቃያዋንም እስከ ወንዝ ዘረጋች። አጥረዋን ለምን አፈረስህ? መንገድ አላፊም ሁሉ ይቀጥፋታል። የዱር እሪያ አረከሳት፣ የአገር አውሬም ተሰማራባት። የሠራዊት አምላክ ሆይ እንግዲህ ተመለስ፣ ከሰማይ ተመልከት እይም፣ ይቺንም የወይን ግንድ ጐብኝ። በሰው ልጅ ላንተ ያጸናኸውን ቀኝ የተከላትን አንሣ በእሳት ተቃጥላለች ተነቅላም አለች። ከፊትህ ተግሣጽም የተነሳ ይጠፋሉ። ለአንተ ባጸናኸው በሰው ልጅ ላይ በቀኝህ ሰው ላይ እጅህ ትሁን። ከአንተም አንራቅ አድነን፣ ስምህንም እንጠራለን። የሰራዊት አምላክ አቤቱ መልሰን፣ ፊትህንም አብራህ፣ እኛም እንድናለን።